ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። በመስተንግዶና በአሽከርካሪነት ከመስታወቅ ታረገው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። የምሽት የጋቢና ጉዞ ወደ ፍርድ ቤት ይሆናል። አብይ ተቃዋሚ ፓርቲ መሪ የሆኑት ዶክተር መራራ ጉዲና ዛሬ ፍርድ ቤት ቀርበው ፖሊስ ለሁለተኛ ጊዜ ተጨማሪ የ28 ቀን የምርመራ ጊዜ ተሰጠው። በሌላ ዘገባ በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ያለሙ የግንዛቤ ማስጨበጫ ዘመቻዎች በስፋት በተለይ በወጣቶች ዙሪያ መካሄድ እንዳለባቸው ለአሜሪካ ድምፅ ሬዲዮ አስተያየታቸውን የሰጡ ተማሪዎች ተናግረዋል። እየተሰራ ያለው ይህ ስራ ወጣቶች ላይ ነው። ወጣቶች ደግሞ የሀገር ተረካቢ ናቸው። እንደገና የኅብረተሰቡን ዋና ክፍል ናቸው። ወጣቶች ላይ ከሰራን ዋናው ከኅብረተሰብ ክፍል ላይ ሰራን ማለት ነው። ዘመቻው የዩናይትድ ስቴትስ ኤምባሲ ካካሄደው የ16 ቀናት የግንዛቤ ማስጨበጫ መርሃ ግብር አካል መሆኑን ተረድተናል። ከወጣቶቹ እንሰማለን። በሌላ ዜና በኢትዮጵያ በተለይ በኦሮሚያና አማራ ክልል ከተቀሰቀሱ ህዝባዊ ተቃውሞዎች ጋር በተያያዘ ሁከትና ብጥብጥ በመፍጠር ተጠርጥረው የታሰሩ 12 ሺ በላይ ዜጎች የተሃድሶ ስልጠና እንደሚሰጣቸው የኢትዮጵያ መንግስት አስታውቋል። ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው በህግ የሚታይበት ሁኔታ ነው ያለው። የኢትዮጵያን መንግስት ከሚቃወሙ በውጭ የሚንቀሳቀሱ የኦሮሞ ብሔር የፖለቲካ አባላት ከእንቅስቃሴው መሪዎች መካከል አቶ ሌንጮ ባቲን በጋቢና አሳፍረናል። ለመገባደድ ሁለት ቀናት በቀረው የአውሮፓውያኑ 2016 ዓ ምት ዓለማችን ታላላቅ ሰዎችን በሞት ተሰናብታለች። ኢትዮጵያውያኑንና ሌሎች ዓለም አቀፍ ታዋቂ ሰዎችን በዛሬው ዝግጅት እናስታውሳለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዝግጅታችን ይቀጥላል። ወደ ቀዳሚው ዘገባችን በቀጥታ ወደ አዲስ አበባ ነው የምናመራው። አብይ ተቃዋሚ ፓርቲ መሪ የሆኑት ዶክተር መረራ ጉዲና ዛሬ ፍርድ ቤት ቀርበው፣ ፖሊስ ለሁለተኛ ጊዜ ተጨማሪ የ28 ቀን የምርመራ ጊዜ ሰጥቷቸዋል። ዶክተር መረራ ከአሸባሪ ድርጅቶች ጋር በመገናኘት የሽብር ተልእኮ በመቀበል እንዲሁም የአስቸኳይ ጊዜ አዋጁን የሚጥሱ ድርጊቶች ለመፈጸማቸው ፖሊስ ጠርጥሯቸዋል። ዶክተር መረራ በቁጥጥር ስር የዋሉት የአውሮፓ ህብረት በቤልጅየም ብራስልስ ባካሄደው የኢትዮጵያ ሁኔታ የምስክር ሰሚ ሸንጎ ፊት ቀርበው ቃላቸውን ሰጥተው ወደ ሀገራቸው ከተመለሱ በኋላ ነው። መለስካቸው አመሀ ዛሬ በአዲስ አበባው ችሎት ተገኝቶ ነበር። በቀጥታ በጋቢና አሳፍረነዋል። እንደምና መሸ መለስካቸው እንዴት፣ አመሻይ ነው። የዛሬውን እስኪ የችሎት ሁኔታ ግለጽልን። ዛሬ እንግዲህ ችሎት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የሚባለው ነበር ነው በአብዛኛው የፓርቲ አመራር አባላት የኦፌኮ ማለት ነው እንዲሁም ደጋፊዎቻቸው አንዳንድ የዲፕሎማቲክ ማህበረሰቡ አባላት ጋዜጠኞችም ነበሩ። ለነገሩ ይመጣሉ ብለን ጠርጥረን የነበር ነው። ወደ ስምንት ሰዓት ዘጠኝ ሰዓት አካባቢ ነበር ግን እሳቸው የደረሱት አስር ሰዓት ከሩብ ሲል ደረሱ። ከሩብ ሲታዩ ብዙም እንግዲህ በአካላቸው ላይ ብዙ ልዩነት አላየሁም። የሆነ ሆነው ጥቁር ረጅም ካፖርት ለብሰው ነበረ እጃቸውን አውለበለቡልን እና ወደ ችሎት መግባት አልቻለም ነበረ። እንግዲህ በዝግ ነው የታየው። የችሎቱ ኖት ግዛክት በዝግ ነው የታየው ለማለት ማጣራት ነበረብን። ግን ለምን አልገባም ብለን ጠይቀናል። በርካታ ሰዎች ነበሩ በበር ላይ ችሎቱ በር ላይ አዎ በችሎቱ በር ላይ ሳይሆን ግቢ ውስጥ ነበር። ግቢ ውስጥ አዎ፣ ግን ወደ ችሎቱ ለመግባት አልቻልም ነበረ። እስኪ ግቢ ውስጥ የነበሩት ሰዎች እነማን ነበሩ? እዛ የተሰበሰበ ያው እንግዲህ ጋዜጠኞች ሁልጊዜ ይመጣሉ። ከጋዜጠኞች ውጪ እና ከቤተሰብ ውጭ የነበሩ ሌሎች ሰዎች ነበሩ አይደለም? አዎ የዲፕሎማቲክ ማህበረሰብ አባላት አንዳንድ ነበሩ እንጂ ለማንኛውም እኛም ሆን ሌሎቹ ከጠበቆቻቸው በስተቀር ወደ ችሎት የገባና የተሳተፈ አልነበረም። ሲወጡ አኳሁኑን ጠየቅናቸው። እንግዲህ ቅድም እንደጠቀስከው ማንተም ያው ለሁለተኛ ጊዜ ፖሊስ ሀያ ስምንት ቀን የምርመራ ጊዜ ተሰጥቶታል። የዛሬ ወር አካባቢ ነው የሚቀርቡት እንደገና ለሁለተኛ ለሶስተኛ ጊዜ ማለት ነው። በጣም ጥሩ እንግዲህ እየተከታተልክ የዶክተር መረራ ጉዲናን የፍርድ ቤት ሂደት እንደዚሁም የሌሎች የፍርድ ቤት ሂደቶችን ስለምታደርሰ እናመሰግናለን፣ መለስካቸው። በጣም አመሰግናለሁ። ነክ ደናደር እናመሰግናለን። እንግዲህ አብይ የተቃዋሚ ፓርቲ መሪ የሆኑት ዶክተር መራራ ጉዲና እንግዲህ ዛሬ ፍርድ ቤት ቀርበው ለሁለተኛ ጊዜ ተጨማሪ የሃያ ስምንት ቀናት የምርመራ ጊዜ የተሰጠባቸውን ዜና መለስካቸው አመሃ ከአዲስ አበባ ያደረሰን ነው። እንደሚታወቀው ዶክተር መራራ በቤልጅየም ብራስልስ የአውሮፓ ሕብረት ያካሄደው የምስክር ሰሚ የኢትዮጵያን ሁኔታዎች የሚገመግም የምስክር ሰሚ ሸንጎ ፊት ቀርበው ቃላቸውን ሰጥተው ነበረ። ከዛ እንደተመለሱ ነው በቁጥጥር ስር የዋሉት። የዶክተር መራራ ጉዲና ጠበቃ በቅርቡ ለአሜሪካ ድምፅ ሬዲዮ እንደተናገሩት ከሆነ ደግሞ የእስር ይዞታቸው ላይ የተለየ ነገር እንዳልተመለከቱና ጉዳት ደርሶባቸው እንዳልሆነ የገለጹበት ሁኔታ አለ። በአካል ማለት ነው። ይሄ ነው እንግዲህ ዜናውን እየተከታተልን ለእናንተ እናደርሳለን። በኢትዮጵያ በተለይ በኦሮሚያና በአማራ ክልል ከተቀሰቀሱ ህዝባዊ ተቃውሞዎች ጋር በተያያዘ ሁከትና ብጥብጥ በመፍጠር ተጠርጥረው የታሰሩ ወደ ከአስራ ሁለት ሺህ በላይ የሚሆኑ ዜጎች የተሀድሶ ስልጠና እንደሚሰጣቸው የኢትዮጵያ መንግስት በትናንትናው ዕለት ማስታወቁን ዘግበናል። ቀደም ሲል ከተያዙት ውስጥ ወደ ዘጠኝ ሺህ ስምንት መቶ የሚሆኑት መለቀቃቸውን ሰዎች መለቀቃቸውን ገልጿል። የኢትዮጵያ መንግስት ከሁለት ሺ አራት መቶ በላይ የሚሆኑ ደግሞ ጉዳያቸው በፍርድ ቤት እንዲታይ መወሰኑን የአስቸኳይ ጊዜ አዋጅ እዝ ወይም ኮማንድ ፖስቱ በትናንትናው ዕለት ዘገባችን እንደገለጽነው አስታውቋል። በውጭ ከሚንቀሳቀሱ የኦሮሞ ብሔር የፖለቲካ እንቅስቃሴዎች መካከል አቶ ሌንጮ ባቲን በጋቢና አሳፍረናል። እንደምን አመሹ? አቶ ሌንጮ፣ በጣም ደህና አመሸን። እንደምን አቸሁ? በጣም መልካም። እንግዲህ እስቲ ድርጅቶትን በማስተዋወቅ ይጀምሩና ከኢትዮጵያ መንግስትም የተሰጠውን መግለጫ እንሰማለን። የእርስዎንም አስተሳሰብ እንወስዳለን እዚህ ላይ። በጣም ጥሩ። እኔ የኦሮሞ ዲሞክራቲክ ግንባር የስራ አስፈጻሚ ኮሚቴ አባል ነው። በጣም ጥሩ። እንግዲህ የኢትዮጵያ መንግስትን በትናንትናው ዕለት አነጋግረናል። ወደ አስራ ሁለት ሺህ የሚጠጉ ሰዎች በኦሮሚያና በአማራ በቁጥጥር ስር የሚገኙ ናቸው። በሁለቱ ክልሎች እንደዚሁም በሌሎች የሀገሪቱ ክፍሎች የተስፋፉ ህዝባዊ የጸረ መንግስት ህዝባዊ ተቃውሞን ተከትሎ ነው እነዚህ ሰዎች በቁጥጥር ስር የዋዙት የዋሉት የተሀድሶ ስልጠና ይሰጣቸዋል ነው ያሉት። ምን ማለት እንደሆነ ደግሞ የስልጠናው ሂደት ምን እንደሚመስል ዘጋቢያችን እስክንድር ፍሬው የኢትዮጵያ መንግስት ቃል አቀባይ አቶ መሀመድ ሰይድን በትናንትና እለት አነጋግሮ ነበር እንስማስኪ? የአስቸኳይ ጊዜ አዋጁ ቅድም እንዳልኩት ግትር አይደለም። የታለመለትን አላማ ካሳካ አስፈላጊነቱ እየቀነሰ ነው የሚሄደው ስል ቅድም ያልኩት ነው። ግዴታ ስድስት ወር ስለተባለ ስድስት ወር ይቆያል ማለት አይደለም። የሁኔታዎች መሻሻል፣ መሬት ላይ ያለ እውነታ ይወስነዋል። ያልኩት ለዚህ ነው። እንግዲህ በሂደት ሁላችንም በተጨባጭ እያየናቸው ያሉ ለውጦች አሉ፣ መሻሻሎች አሉ። እነዚህን መሻሻሎች መንግስት እያየ ከህዝብ ጋር እየተመካከረ አስፈላጊነቱ በሚያበቃበት ወቅት ላይ አስቸኳይ ጊዜ አዋጁ የሚያበቃበት ሁኔታ ነው የሚኖረው ና አሁን በርካታ ለውጦች አሉ። ይሄ ለውጥ ደግሞ ተጨባጭ የሆነ ለውጥ ነው፣ የሚታይ ለውጥ ነው፣ ህብረተሰቡ እየኖረው ያለው ለውጥ ነው። ይህን መነሻ በማድረግ መንግስት በቀጣይ እየገመገመ አንድ ድምዳሜ ላይ የሚደርስበት ሁኔታ ይኖራል ብዬ አስባለሁ አንድ የመጨረሻ መረጃ ይስጡኝና በዚያ በቃለሁ አቶ መሀመድ ለምሳሌ በአስቸኳይ ጊዜ አዋጁ ምክንያት በሁከት ተጠርጥረው በቁጥጥር ስር የዋሉ ዜጎች ቁጥር ከ24000 በላይ መሆኑ እየተገለጸ ነው ሰሞኑን የተፈቱት የተሃድሶ ትምህርት ወስደው 9800 ናቸው ቀሪዎቹ እንዴት ነው የሚሆኑት በዛ ላይ መረጃ ይስጡኝና በዚህ ላብቃል እንግዲህ ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ያ ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው የገቡበት ሁኔታ ነው ያለው። ወደ ፍርድ ቤት ወደ በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር፣ ይህንኑ ሂደት ተከትለው የተሀድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው። የኢትዮጵያ መንግስት ቃል አቀባይ አቶ መሐመድ ሰይድ በትናንትናው ዕለት ለዝግጅት ክፍላችን የሰጡት መግለጫ ነው። አሁን ወደ እንግዳችን እንመለስ። የኦሮሞ ነጻነት ግንባሩ አቶ ሌንጮባቲ መስመር ላይ ያሉ አስቀድመን እንዳስተዋወቅ ናችሁ አቶ ሌንጮ ሁኔታው እንዴት ይመለከቱታል አሁን ያለው በኢትዮጵያ ያለው ሁኔታ ምን ይመስላል ሄኖክ በጣም እናመሰግናለን ለዚህ እድል ኢትዮጵያ ውስጥ ያለው ሁኔታ አዲስ አይደለም ይሄ መንግስት ስልጣን ላይ ከመጣ ጊዜ ጀምሮ ይውል ከአስራ ዘጠኝ መቶ ዘጠና አንድ ጀምሮ ከሀያ አምስት አመት በላይ የሆነ ጊዜ ያስቆጥሯል በዚህን ጊዜ ውስጥ ይሄ የአደግ አገዛዝ በእስር፣ በስደት፣ በመታሰር እና በታላቅ የፖለቲካ ቀውስ ነው እየተሞላው። ታድሶ የሚለው ቋንቋ በዘጠና አንድ የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ የእኛን ደጋፊዎች እና አልፎም ደግሞ በወቅቱ እጃቸው የገባውን የእኛን ጦር ታድሶ በማለት በጉድሶ በወለጋ እንደገና ደግሞ በደቡብ በተለያዩ ቦታ በመልካ ከና ነው በተለያየ ቦታ ሲያደርጉ ቆይተው ነበረ ያ ተሃድሶ እንግዲህ ምንድን ነው ነው ተሃድሶ ማለት አዎ ምንድን ነው እንዲያው ያለፉባቸውንም ሰዎች ሳን በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢ ፓርቲ የኢህአዴግን ርዕዮተ ዓለም የማስተማርና ከዛም አልፎ በተወሰነ ደረጃ ህገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሃድሶ ወደዛ ሊሄድልህ ነው ትልቁ ነገር ይሄ ነው ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ታድሶ ማለት በነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት ያደግን ካለማወቅ ነው። ስለዚህ በዚህ በታድሶ ያደግን ዲሞክራሲነት ያደግን የእድገት ጎዳና ያደግን ማንነት እናስተምራለን ነው ሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው መሰረታዊው የመሰረታዊው ቅራኔ እና ቀውስ የፖለቲካ ቀውስ ነው። ይሄ ፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም። የኢኮኖሚ እና የፖለቲካ ክፍፍሎቹም አሳታፊ አይደለም። አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም ነው ያለው ዋናው ሴንተሩ የዚህ ክራይሲስ የዚህ ቀውስ ዋናው ነገሩ የፖለቲካ ጥያቄ ቀውስ ነው። ኢህአዴግ ይሄንን መመለስ ማለት ፖለቲካ የፖለቲካ ምህዳሩን ማስፋት ይጠይቃል። የፖለቲካ ስልጣንን ማካፋ ማከፋፈልና መጋራት ይጠይቃል። የሀብት ክፍፍልን ደግሞ ያልደረሰበት ቦታ እንዲደርስ ማድረግ ይጠይቃል። ስለዚህ የተነሱ ጥያቄዎችን ይህንን ማለት ስለማይፈልጉ ዋናውን ችግሩን ሄሮን በግንባር ተጋፍጦ ከመመለስ ይልቅ በሌላ በሌላ ራስን በማታለል በማስተማር በምናምን በታድሶ ምህረት ይቅርታ ጥይቅና ከእስር ቤት ትወጣለ አይሰራም። እኔ የኦሮሞ ነጻነት ግንባር ውስጥ በነበርኩበት ጊዜ አስራ አራት አስራ አምስት አመት ቃሊቲ ታስረው ዝዋይ ታስረው ከእስር ቤት ሲወጡ እንደ መስከረም ሁለት እንግዲህ አንዳንድ ጊዜ አዲሱ አመት ላይ ሰው ይፈታሉ። ቤተሰቦቻቸው ጋር ሳሄዱ አስራ አምስት አመት እስር ቤት ቆይተው ቤተሰቦቻቸው ጋር ሳሄዱ ወለጋ ሳሄዱ ባሌ ሳሄዱ አረር ሳሄዱ ስዳሞ ሳያዱ ልባቡን ሳያዱ ሸዋ ሳያዱ ቀጥታ እኛ ጋር ነው እኛ ሜዳ ነበር ይመጡት ማለት አይሰራም። ስለዚህ የማይሰራ ነው የህብረተሰቡን ጥያቄ የማይሰራ የህብረተሰቡን ጥያቄ እያማከለ መልስ አይደለም ነው እያሉን ያሉት፣ በሰፊው የምንወያይበት ይሆናል። አቶ ሌንጮ ባቲ፣ የኦሮሞ ነጻነት ግንባር የኢትዮጵያ መንግስት በዚህ ጉዳይ ላይ በሰጠው አስተያየት ዙሪያ የሰጡን ምላሽ ነው። በጣም አመሰግናለሁኝ አቶ ሌንጮ። እናመሰግናለን እኛም። የምሽቱ የጋቢና ቪኦኤ ዝግጅታችን ይቀጥላል። በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ያለሙ የግንዛቤ ማስጨበጫ ዘመቻዎች በስፋት መካሄድ እንዳለባቸው ለአሜሪካ ድምጽ አስተያየት አስተያየቶቻቸውን የሰጡ ወጣት ተማሪዎች ተናግረዋል። የዩናይትድ ስቴትስ ኤምባሲ ካካሄደው የአስራ ስድስት ቀናት የግንዛቤ ማስጨበጫ ዘመቻ ፕሮግራሞች አንዱ በሆነው ውይይት የተሳተፉ ተማሪዎች እንዳሉት በተለይ በወጣቶች ላይ መስራት ፈጣን ውጤት ሊያመጣ ይችላል ብለዋል። ዘመቻው ዓለም አቀፋዊ ይዘት ያለው መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ፍሩማን ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል። በተለያየ መልኩ በሴቶች ላይ የሚፈጸም ጥቃት በዛሬው ዓለም እንደ ከፍተኛ የሰብአዊ መብት ጥሰት ይወሰዳል። ተግባሩ ግን አልቆመም። ኢትዮጵያም አካላዊ፣ አእምሯዊና የስነ ተዋልዶ ችግር የሚያስከትለው ይህ ጥቃት ጎልቶ ከሚታይባቸው ሀገራት ትመደባለች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ እየተጠናቀቀ ባለው የ2016 ዓ ም ካከናወናቸው የግንዛቤ ማስጨበጫ ፕሮግራሞች አንዱን በዚሁ ርዕስ ላይ አድርጓል። በልዩ ልዩ ጉዳዮች ላይ ግንዛቤ ለመፍጠርና ማህበረሰባዊ ለውጥ ለማምጣት የበኩሉን አስተዋጽኦ እያደረገ መሆኑን የሚጠቁመው ኤምባሲው በሴቶች ላይ የሚፈጸምን ጥቃት ለማስቆም ያካሄደው የግንዛቤ ማስጨበጫ ዘመቻ በተለይ በወጣቶች ላይ ማተኮሩን አመልክቷል። በያዝነው ታህሳስ ወር የተጠናቀቀውና ለ16 ቀናት የተካሄደው የግንዛቤ ማስጨበጫ ዘመቻ ከአዲስ አበባ እስከ ድሬዳዋ እስከ ጅጅጋ የዘለቁ ፕሮግራሞችን ያካተተ ነው። በማስታወቂያ ፖስተሮች፣ በባነሮችና በሌሎችም ዝግጅቶች የታገዘ በተለይ ድሬዳዋ በሚገኘው የአሜሪካ ማዕከል በተዘጋጀው ስነ ስርዓት ላይ ወጣት ተማሪዎች ተገኝተዋል። አጠር ያለ ፊልምና የተደረጉ ገለጻዎችን ተከታትለዋል። በኢትዮጵያ የሚካሄደው ዘመቻ በመላው ዓለም የሚካሄደው ዘመቻ አካል መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን ተናግረዋል። በየዓመቱ በአዲስ አበባና በዓለም ዙሪያ የሚካሄደው ዘመቻ ጾታን መሰረት ያደረገው ጥቃት በሁላችንም ላይ፣ በዓለም ዙሪያ በሚገኙ ማህበረሰቦቻችንም ላይ ሁሉ ስለሚደቅነው ስጋት ግንዛቤ መፍጠርን ዓላማ ያደረገ ነው። 16 የዘመቻ ቀናት ደግሞ ወደ ሌሎች አገሪቱ አካባቢዎች ጭምር ለመጓዝ አቅም ይሰጡናል። ትናንት፣ ለምሳሌ በጅጅጋ ከተማ በሴት ልጅ ላይ የሚፈጸምን ግርዛት ለመዋጋት ከሚንቀሳቀሱ ቡድኖች ጋር እየሰራሁና እየተነጋገርኩ ነበር። በኢትዮጵያና በቀረውም ዓለም የዚህ ተጠቂ የሆኑ ሴቶች አሉ። በዚህ መልኩ ተጠቂ የሆኑ ሴቶች በዩናይትድ ስቴትስ፣ በብሪታንያ፣ በኢንዶኔዥያ፣ በናይጄሪያ ና በአፍሪካ ቀንድ ይገኛሉ ነው ያሉት። በስነ ስርአቱ ላይ የተገኙ ወጣቶችን በሴቶች ላይ የሚፈጸምን ጥቃት የተመለከቱ የግንዛቤ ማስጨበጫ መድረኮች ከፍተኛ ጠቀሜታ እንዳላቸው ያምናሉ። የአራተኛ ዓመት የዩኒቨርሲቲ ተማሪ የሆነችው ትንሣኤ የማነ የተሳታፊዎቹን ስብጥር በማብራራት ትጀምራለች። ሴቶቹን አብዛኛው የመጡት ሴቶቹም ወንዶቹም ከሁለት ሃይስኩል ነው እዚህ ድሬዳዋ ያለው የሳቢያን ሃይስኩል ና በዚህ የሀር መንገድ ሃይስኩል ከሁለቱ ሃይስኩል የአስራአንደኛ ክፍል ተማሪ እና አስራአንደኛ ክፍል ተማሪዎች ናቸው። እነሱ እና እንትን አክሰስ የሚባል ፕሮግራም አለ። እንግሊዝኛ ትምህርት ላይ ፎከስ የሚያደርግ እንግሊዝኛ ስልጠና ነው። ከዛም የመጡ ወንዶቹ ደግሞ ከዛ የመጡ ናቸው። ምን ጥቅም አለው አሁን እንደዚህ በዚህ መንገድ እየተሰባሰቡ እንዲህ አይነት ልውውጥ ማድረግ የሀሳብ ልውውጥ ማድረግ ገለጻ ማድረጉ አንቺ ስታዩ ምን ለውጥ እያመጣ ነው ወይስ እንግዲህ ውጤት የሚጠበቀው ወደፊት ነው? አይ ያው ትልቅ ለውጥ ያለው ይመስለኛል። ምክንያቱም እየተሰራ ያለው ይህ ስራ ወጣቶች ላይ ነው። ወጣቶች ደግሞ የሀገር ተረካቢ ናቸው። እንደገና የህብረተሰቡ ዋና ክፍል ናቸው። ወጣቶች ላይ ከሰራን ዋናው ከህብረተሰብ ክፍል ላይ ሰራን ማለት ነው። ወጣቶች ናቸው፣ ትምህርት ቤት ናቸው፣ ትምህርት ቤት የሚማሩ ልጆች ናቸው ከዚህ ትምህርት ቤት ወጥተው ደግሞ ዩኒቨርሲቲ የሚገቡ ናቸው። ስለዚህ ይህንን ነገር በግልጽ ማውራታችን ለሴቶችም፣ ለሁሉም በቃ ጀስት ኮንፊደንስ አሁን በተለይ ለሴቶች፣ ሴቶች የራስ መተማመን ይኖራቸዋል። እንትን ኖ ማለት ይሄ ነገር አይሆንም፣ እዚህ ጋር ይበቃል፣ በቃ እንደዚህ መሆን የለበትም የሚል አፍን ከፍቶ መናገር ማለት ነው። እንደዚህ አፍን ሞልቶ መናገር በቃ በልብ በሙሉነት ይሄ ትክክል አይደለም ብሎ የመናገር እንትን አለ እና ጀስት የነበረውን የማህበረሰብ ጫና በሴቶች ላይ ያለውን ጫና በጣም በጣም አድርጎ ይቀንሰዋል፣ ይለውጠዋል፣ ይለውጣዋል ደሞ ያንን ስታይል አሁን ግን ሴቶች አንቺ እንዳልሽው ደፍረው እንዲናገሩ የሚጠበቀውና ዋናው አስጊ ነገር ትኩረት ሊሰጠው የሚገባው በሴት ልጆች ላይ የሚፈጸም ጥቃት ነው። ሌሎችም ነገሮች አሉ፣ አሁን ከሴቶች ጋር ተያይዞ የሚነሱ ችግሮች እና አንቺ በግልሽ የትኛው ላይ ቢተኮር ትመርጫለች? እንደዚህ አይነት ውይይቶች ላይ በምን ርዕስ ላይ ጥሩ ርዕስ ነው አሁን የተወያየንበት ያለው የሴቶች ጥቃት ጀስት አሁን በመደፈር በ በመድፈር ብቻ በዛ ዙሪያ ብቻ አይደለም፣ በተለያየ ዙሪያ ነው እየተወራ ያለው ትምህርት ቤት እራሱ አሁን ምሳሌ በገጠራማ አንዳንድ ገጠራማ አካባቢዎች ላይ እስከ ተወሰነ ድረስ ነው የሚማሩት ተማሪዎቹ ሴቶቹ ማለት ነው ጀስት እኩልነት የሌለበት ቦታ ላይ እና ትምህርታቸውን እንኳን አይጨርሱም ያላቻ ጋብቻ ያለ ጊዜያቸው ያገባሉ እና ሰፋ ያለ ሀሳብ ይመስለኛል አሁን እየተወራበት ያለው በድሬዳዋ ዩኒቨርሲቲ የሚዲያ እና ኮሚኒኬሽን መምህር መሆኑን የገለጸው ወረታው ቻሌ በተግባር በተከሰቱ ምሳሌዎች የተደገፉት ገለጻዎች የወጣቶችን ግንዛቤ እንደሚያሳድጉ ያምናል። በአሜሪካ ኤምባሲ በኩል እየተካሄደ ያለው ሴቶች ጥቃት ላይ ወይም ጾታን ትኩረት ያደረገ ጾታ ላይ ነው። ያ ደግሞ ወጣቶች ናቸው እዚህ ጋር የተሰባሰቡት ና ወጣቶቹ የበለጠ ግንዛቤ። ግንዛቤ በአንዴ ብቻ የሚፈጠር አይደለም። ደጋግሞ መንገድ ደጋግሞ ማሳየት፣ የተለያዩ በተግባር የተከሰቱ ክስተቶችን ማሳየት ወጣቶቹ ግንዛቤ እንዲኖራቸው ከዚሁ ለካ እንደዚህም ማለ ራሴ መጠበቅ አለብኝ፣ እንዴት መጠበቅ አለብኝ የሚለውን ችግር ቢደርስብኝም ምን ይሆናል መፍትሄ የሚለውን ነገርም የሚያሳይ ፕሮግራም ነው። ስለዚህ ለልጆቹ በጣም ይጠቅማል። ሁላችንም ግንዛቤውን ያለን በቂ አይመስለኝም። ሌላ የተለያዩ ከጊዜው ጋር የሚመጡ የሚደረጉ የወንጀል አይነቶችን በሴቶች ላይ የሚደርሱ የጥቃት አይነቶችም ይለያያሉን። አንድ ጊዜው ሁሉ ጊዜ ማስተማርና ማስተማርና ማሳየት መልካም ነው። ስለዚህ ትልቅ ፋይዳ አለው። የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የገለጸችው እድል በሀይሉ እንደዚህ አይነት የግንዛቤ ማስጨበጫ ፕሮግራሞች መስፋትና መቀጠል እንዳለባቸው ትናገራለች። አሁን ለምሳሌ ወደ ማህበረሰቡ ወርደው ቢሰሩ በእኛ በተማሪዎች ብቻ ሳይሆን ወርደው ወደ ስርም ማህበረሰቡን ቢያስተምሩ አንድ ጥቅም አለው ብዬ አስባለሁ። ሁለተኛ ደግሞ ገጠር አካባቢ ብዙ ቢሰራበት አሪፍ ነው እላለሁ። በተለይ የድሬዳዋው ፕሮግራም ሴቶችን በአክብሮትና በእኩልነት ስለመያዝ በእነሱ ላይ የሚፈጸምን ጥቃትም ስለማስቆም መልእክቱን ለጓደኞቻቸው ማስተላለፍ ለሚችሉ ለወጣት ሴቶችና ወንዶች የተዘጋጀ መሆኑን ኤምባሲው አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጨረሻው ዘገባችን ስናልፍ ለመገባደድ እንግዲህ ሁለት ቀናት በቀረው የአውሮፓውያኑ 2016 ዓ ም በዓለማችን ታላላቅ ሰዎች በሞት የተሰናበትንበት ሆኗል። በዚህ አመት ከኩባው አምባገነን መሪ ፊደል ካስትሮን ጨምሮ ለዓለማችን ከፍተኛ አስተዋጽኦ ያበረከቱ የዩናይትድ ስቴትስ ሰዎችን፣ ሌሎችም የአለም ሰዎችን አተናል። በሀገራችን ኢትዮጵያም ለሀገራቸው ታላላቅ መስዋዕትነት አርአያነትን ያበረከቱ ሰዎችንም አተናል። መስታወት አራጋው ከቪኦኤው ዘጋቢያችን አርሻ አራባሳዲ ዘገባ ጋር አጠናቅራ የኢትዮጵያውያኑንም ሁሉን አንድ ላይ ይዛለች። የፖፕ ሙዚቃ ሲነሳ ስሙ የማይረሳው ታዋቂ ሙዚቀኛ ዴቪድ ቦዊ በካንሰር ሕመም በ69 ዓመቱ ከዚህ ዓለም በሞት ተለይቷል። በመላው የፖፕ ሙዚቃ አፍቃሪያንም ዘንድ ስራዎቹ በክብር ተወስቷል። ካናዳዊው የውህዋ ተመራማሪ ክሪስ ሃንድፊልድ የቦዊን ስፔስ ኦዲቲ የተሰኘውን ዜማ ከብሔራዊ የውሃ ጣቢያ ከሚገኘው መንኮራኩር ባዜመበት ወቅት የሙዚቃውን ተወዳጅነት በሰፊው አመላክቶ ነበር። የዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያ በዚህ አመት በየካቲት ወር ነበር ሕይወታቸው ያለፈው። በፕሬዚዳንት ሮናልድ ሬገን እንደ አውሮፓውያን አቆጣጠር በ1986 ዓ ም ነበር የተሾሙት። እስካሊያ በሞቱበት በዚሁ በየካቲት ወር ቡርቶስ ቡርቶስ ካህሊ እንዲሁ አረፉ። ቡርቶስ ለተባበሩት መንግስታት ስድስተኛው ጠቅላላ ዋና ጸሐፊ ነበሩ። ለዋና ጸሐፊነት የበቁና ወንበሩን የተረከቡ የመጀመሪያው የአፍሪካና የአረብ ተወላጅም ነበሩ። የዩናይትድ ስቴትስ የቀድሞ ፕሬዝዳንት ሮናልድ ሬጋን ባለቤት የቀድሞዋ ቀዳሚት እመቤት ናንሲ ሬጋን በተወለዱ በ94 ዓመት እድሜያቸው በዚሁ አመት በመጋቢት ወር ነበር ሕይወታቸው ያለፈው። ናንሲ ሬጋን ተዋናይት እና በጎጂ እጽ መካከል ላይ እምቢበል በተሰኘው መከላከል ላይ እምቢበል በተሰኘው የጸረ እጽ ዘመቻ ስኬትን በመጎናጸፋቸው ተሸልመውም ነበር። የሙዚቃ ተሰጥኦው በዓለም የሚወራለት የፖፕ ሙዚቃ አቀንቃኙ ፕሪንስ ካለመጠን በወሰደው አደንዛዥ እጽ ምክንያት በሚያዝያ ወር በተወለደ በ57 ዓመቱ ከዚህ ዓለም በሞት ተለይቷል። አድናቂዎቹ በህይወት ትቶ ያለፈውን የሙዚቃ ስራዎችን በጋራ በማዜም እና በማድነቅ ሲያስታውሱት ከርመዋል። በቦክስ ስፖርት የሚታወቀው አንጋፋው ሞሐመድ አሊ በሰኔ ወር ነበር ይችን አለም የተሰናበተው ካሲየስ ክሌይ የእስልምና ሃይማኖትን ከተቀበለ በኋላም አሊ በሚል መጠሪያ ስም የሚታወቀው ከስፖርተኝነቱ በተጨማሪ በሰብአዊ መብት ተሟጋጅነቱም ይታወቅ ነበር። የዩናይትድ ስቴትስ መንግስት ከቬትናም ጋር ለነበረው ጦርነት ሞሐመድ አሊን በጦር ሜዳ እንዲሰለፍ ቢያዝም አልዋጋም በማለቱ ለአመታት ታስሮ እንደነበርም የህይወት ታሪኩ ያስረዳል። በሁለተኛው የዓለም ጦርነት በአይሁዶች ላይ ከደረሰው የጅምላ ጭፍጨፋ ሆሎካውስት ከተረፉት መካከል አንዱ የሆኑትና የኖቤል ተሸላሚ የሆኑት ኤሊ ዊስል በ87 ዓመታቸው በሐምሌ ወር ነበር ከዚህ ዓለም በሞት የተለዩት። ዊስል ስልሳ የሚሆኑ መጽሐፍን ጽፈዋል። በአይሁዶች ላይ ከደረሰው የጅምላ ጭፍጨፋ መታሰቢያ ይሆን ዘንድ በዋሽንግተን ቤተመዘክር ካቋቋሙት ውስጥም አንዱ ነበሩ። የቀድሞው የእስራኤል ፕሬዚዳንት ሺሞን ፔሬዝ በዚሁ በሐምሌ ወር ነበር የሞቱት። ፔሬዝ የኢትሳክ ራቢንና የፓሌስቲኒያን መሪ ያሲር አረፋት እንደ አውሮፓውያን አቆጣጠር በ1994 በአረቦችና በእስራኤል መካከል በፈረሙት የኦስሎ የሰላም ስምምነት የኖቤል ተሸላሚም ነበሩ። የኮሚኒስት የፖለቲካ አራማጅ የነበሩት የኩባው ፕሬዚዳንት ፊደል ካስትሮ ባሳለፍ ነው ህዳር ነበር ህይወታቸው ያለፈው። በወታደራዊ መለዩ አለባበሳቸው የሚታወቁት ካስትሮ በጥብቅ አመራራቸው ከምዕራባውያኑ የሚደርስባቸውን የሰብአዊ መብት ተጋፍተሃል፣ የኩባን ኢኮኖሚም አዝግጠሃል የሚሉትን ዘለፋዎች ወደ ጎን በመተው ባመኑበት ስርዓት ህዝባቸውን ለአስርት ዓመታት ሲያስተዳድሩ ኖረዋል። ጆን ግለን የመጀመሪያው ወደ ውሃ ከተጓዙ የውሃ ተመራማሪዎች መካከል አንዱ ነበሩ። በ95 ዓመታቸው በያዝነው የአመቱ መጨረሻ ወር ከዚህ አለም በሞት ተለይተዋል። ግለን ለዩናይትድ ስቴትስ ኦሃዮ ግዛት በእንደራሴነት ወይም ሴናተርነት ከአራት ጊዜ በላይ አገልግለዋል። እንደ አውሮፓውያን አቆጣጠር በ1998 በ77 ዓመታቸው ወደ ህዋ የተጓዙ የመጀመሪያው በዕድሜ አንጋፋ ተጓዥም ነበሩ። በገና ዕለት የስምንት ሙዚቃዎች መለያ የሰማኒያዎቹ ሙዚቃዎች መለያ የነበረው ጆርጅ ማይክል በተወለደ በሀምሳ ሶስት አመቱ ከዚህ ዓለም በሞት ተለይቷል። ከሙዚቃ ሙያ አጋሩ አንድሪው ሬጌጋ በሁለት ድምፃውያን በጋራ የሚያቀነቅኑበት ውሃም በሚለው መጠሪያ ስማቸው በዓለም ታዋቂ ነበሩ። በኤችአይቪ ኤድስና በካንሰር ለሚታመሙ የዓለም ህጻናት በሚሊዮን የሚቆጠር ዶላር ለጋስነቱም ታዋቂ ነበር። ከሀገራችንም እንግዲህ ብዙ ሰዎች ሞተዋል። ምሮጽ ይፍጠር አቶ ሀይሉ ሻውል፣ ኢንጂነር ብርጋዴር ጄኔራል ለገሰ ተፈራ፣ ከሙዚቃ ሙያም ሙልጌታ አባተ